كم مهبره سبت لا مهبره سبت ወይዘሮ እመቤት ውቤ፣ አቶ በድሉ ደስታ ሁለታችሁም የሜልበርን ቪክቶሪያ ነዋሪ ናችሁ። አሁን ቪክቶሪያ ውስጥ እንደ ዴልታ ኮሮና ቫይረስ ተስፋፍቶ ይገኛል። ይህ በግል እና በቤተሰብ ደረጃ ምን ያህል አሳሳቢ ነው ለእናንተ? በቅድሚያ ወይዘሮ እመቤት አመሰግናለሁ። ካሳሁን፣ ያው እንደምታውቀው በሙያም ሆነ በትምህርት ያው የጤና ኢንዱስትሪ ውስጥ አይደለሁም እና አብዛኛውን ብሎ ነገር ከራሴ ከልምድ ካየሁትና ያው የራሴን አስተያየት ነው አሁን አዲስ ሆኖ የመጣው ደልቴ ቨሬንሱ የኮቪድ ማቲንክ በጣም እየተስፋፋ ነው እየተባለ ነው። ከምናውም ነገር ተፈጥሮ ትንሽ የመስፋፋት እንትኑ ከበፊቶቹ የበለጠ ሰፋ ያለ ነው። በአጋጣሚ ሆኖ እኔ እራሴ ፈርስት ኮንታክት ነሽ ተብዬ አይዞሌሽን ላይ ያለሁት ዋለኔ ጋ ምንም የለም ግን ከኩበት ቦታዎች አብዛኞቹ ስፖርት ናቸው ተብለው ብዙዎቻችን ኳራንቲ ያርጉ ተብለናል። አቶ በድሉስ፣ በእርሶ በኩል የዴልታ ቫይረስ መስፋፋት ምን ያህል አሳሳቢ ነው? በግልም ሆነ በቤተሰብ ደረጃ ጊዜ ስ ልኝ ካሳሆን ያለው ሁኔታ በጣም አሳሳቢ ነው። በቀላሉ የሚዝ በሽታ ሆኗል። ይሄ ዴልታ የሚሉት አሳሳቢነቱ እንግዲህ ሁላችንም መጠንቀቅ ይኖርብናል። በየቦታው ስንሄድ እስካን ማድረግ አለብን እና ከፍተኛ ጥንቃቄ ማድረግ አለብን። ማስክ ማድረግ አለብን እና ይሄ ትንሽ ግዴለሽነት ወይም በእኔ አይደርስም የሚል አመለካከት ያለ ይመስላል በሕብረተሰቡና ከዚህ ነጻ ብንሆን ጥሩ ነው። ወይዘሮ መቤት በአሁኑ ወቅት በተለይም በቪክቶሪያ መንግሥት ደራሴ ዳንኤል አንድሩስ በኩል ሰሞኑን ተነስቶ ተደጋግሞ ያለው ጉዳይ ቢኖር ለሕብረተሰቡ እየተላለፈ ያለው መልክት አንዱ የኮሮና ቫይረስ ምርመራ እነኚህ ተጋላጭነት ያለባቸው ስፍራዎች አካባቢ ተገኝተው ቴክስት የደረሳቸው ሰዎች ወይም ደግሞ ሳይደርሳቸውም ቀርቶ በዚህ አካባቢ የተገኛችሁ ተብሎ የተነገረ ሰዎች ተሄደው እንዲመረመሩ ተወሰነ መልክ ምልክትም ካለባቸው ወይም ከተጠረጠሩ ራሳቸው። ይህ በማህበረሰብ ደረጃ መልእክቱ ምን ያህል ሰርጿል? ሰዎች እንዲመረመሩ ሄደውስ፣ የእርሶ መልእክት ምንድን ነው? ከራሱ ተሞክሮ አኳያ ያው እንደተባለው ይሄ የዴልታ ቬሪያንሱ የመተላለፍ ኃይሉና አቅሙ ከሌሎቹ የበለጠ ፍጥነት ያለው ነው እና በተለይ በምንሄድባቸው በየትኛውም አካባቢዎች ኪዋሩን ማድረግ ወይም የስካን ማድረጉን እና እንዴት ኮንታክት መደረግ እንደምንችል ቁጥራችንም ወይም ኢሜል አድራሻችንን መተው በጣም አስፈላጊ ነው። ምክንያቱም እንደተባለው ይሄ በቀላሉ ሊተላለፍ ስለሚችል ይሄንን ትራክ ለሚያደረጉት ሰዎች ይሄ እንትን ካላቸው ይሄ ኮንታክት ካላቸው ትራክ ሊያደረጉን እና በእኛ በራሳችን ላይ ሊደርሰው ነው ወይም ሌላ ሰው ልናደርስ የሚችለውን የማስተላለፍን በጣም ይቀንሰዋል። ምክንያቱም ዋናው ያው የኮቪድ እንደሚታወቀው በተለይ ዕድሜያቸው ገፋ ያለ ወይም ደግሞ ሌላ የበሽታ ኮምፕሊኬሽን ያለባቸው ሰዎች ጋር ግንኙነት ሊኖረን ስለሚችል ቼክ መደረጉ ወይም ደግሞ ፈርስት ኮንታክት ከሆኑ ራሳችንን መለየት በጣም በጣም አስፈላጊ ነው። ሜቢ ትንሽ ስለቆየሁ ሆና ወደ ሁለት ዓመት አካባቢ እየሆነ ትንሽ ሰዎች ነን እና ነገሮችን መልመድ እና ትንሽ እንትን የመሆን ነገር አለ። ለምሳሌ እኔ በራሲ የደረሰብኝ ነው። በሄድኩበት ሁሉም ኦኬ ዋሩን ለመጠቀም ሞክራለው፣ ግን አንዳንድ ምርሳት ነገር አለ። ግን በጣም በጣም ይሄንን ነገር ልናስብበት ይገባል ምክንያቱም ፍጥነት ስላለው እና እንደገና ደግሞ ከያዘም ከሌሎቹ የበለጠ ትንሽ ከበሽታው ላለማገገምም ወይም ኢፌክቱ ከሌላው ትንሽ ከበድ ያለ ስለሆነ ማህበረሰባችንም፣ ወይም በአጠቃላይ አውስትራሊያ ያለውን ሰው ከዚህ ነገር ልንጠብቀው የምንችለው ያው በምንሄድበት ቦታ ኮንታክት ማድረግ ሙቭመንታችን፣ በተለይ አውስትራሊያ መንግስት ትሬስ እንዲያደርገው ማለት ነው ብዬ አስባለሁ። በጣም በጣም ልናስብበት ይገባል ብዬ አስባለ። አቶ በድሉስ በተለይ አሁን ወይዘሮ መቤት እንዳነሱት የኪውአር ኮድ አለመጠቀም ተለያዩ ቦታዎች ላይ ይታያል። ሰዎች ምናልባት በመዘናጋትም አለያም ደግሞ እንደዚሁ ባለመፈለግም የተነሳ የዚህ አይነት ነገሮች ሊያስከትሉት የሚችሉት ነገር ይኖራል። በዛ አካባቢ አንድ ሰው ተይዞ በእርግጥ መልእክት ከመንግስት በኩል ሊደርስ አይችልም፣ በዛ ወቅት እዛ ቦታ ላይ እንደሌሉ ስለሚቆጠሩ ይህ ምን ያህል አሳሳቢ ነው ይላሉ ማህበረሰቡ አባላት በተለይ ኢትዮጵያ ማህበረሰብ አባላት በተመለከተ እዚህ ጉዳይ ላይ ልዩ ትኩረት እንዲሰጡ የእርሶ ምክረ ሀሳብ ምን ይሆናል? መንግስት የቻለውን እያደረገ ነው። እኛ ደግሞ በተቻለ መጠን ሁሉ ነገር ተሰቶ ተዘጋጅቶልናል። ያንን መጠቀም አለብን። ይሄ ስለሌሎቹ ማሰብ፣ ስለ ቤተሰብ፣ ስለ ራስ ጤንነት ማሰብ ይሄ ነው። አሁን ኮዱን አለመጠቀም፣ ለምሳሌ አንዳንድ ጊዜ አንዳንድ ቦታ ላይ አለው ስልካቸው አልሰራ ሲል በጽሁፍ ፎርም አለ። እሱን መሙላት የግድ ያስፈልግል። አይ ቶባክ ወይም ተ ተብሎ ችላ አይባልም። እዛ ቦታ ላይ በሽታው ይዞት የነበረ ሰው እዛ አልፎ ከሆነ ወዲያውኑ ይደወልልናል፣ ቴክስት ይደረግልናል። ከዛ ሂደን እንመረመራለን። ለምንድነው ይሄን የምናደርገው? ቤተሰቦቻችንን ለመንከባከብ ከበሽታ ለማዳን ነው። ራሳችንን ከበሽታ ለማዳን ነው። ዘመድ ወዳጆቻችን ከበሽታ ለማዳን ነው። ሌላው ደግሞ በዚህን ሰዓት አትውጡ እዚህ ቦታ አትሄዱ ሰው አትጎብኙ ከተባለ አንዳንድ ያየኋቸው አሉ። አንድ ሰው ሁለት ሰው ምን ችግር አለው? ለው ዝም ብለው ሰው ቤት የሚሄዱ እና የሚገናኙ ነው። ልክ አይደለም። በመጥፎ ሁኔታ ላይ ነው ያለ ነው እና ዋናው መከላከያ የዚህ በሽታ አሁን ጥንቃቄ ነው። ጥንቃቄ ብቻ ከጥንቃቄ ቀጥሎ ደግሞ ያው ቅድም ለጠቅሰው እንደሞከርኩት ወይዘሮ ቤት እርሶስ ያሳስቦታል በተለይ ይሄ የዴልታ ቫይረስ አዋቂዎች ላይ ብቻ ሳይሆን ሕፃናት ልጆች ሳይቀር ከስድስት ወር ጀምሮ እድሜ ያላቸው ሳይቀር ሁሉ በቫይረስ እንደተያዙ ነው። በተለያዩ ቦታዎች ላይ የሚቀርቡት ሪፖርቶች እድሜያቸው ከአርባ ዓመት በታች የሆኑ በተለይ ወጣትና ጤነኛ የሆኑ ሰዎች ሁሉ ተጠቅተው ህይወታቸውንም እያጡ ያለበት ሁኔታ ነው። አሁን አቶ በድሉ እንዳነሱት የትኛዋን ቤት መሄድ መጎብኘት ክልክል ነው ይባሉም ጓደ ጓደኛዬ ነ ጓደኛ ናት ወይም ቤተሰብ ነች ወይም ነው በሚል እርስ በርስ ሄዶ የመጠያየቁ ነገር ምን ያህል አሳሳቢ ነው? በዚህ ላይ የእርሱ አተያይ ምንድን ነው? በሚዲያም ላይ ስናየ ነበረ ነበርና እንዳውም አንድ ቦታ ቀለበት ተብሎ ከሰባ በላይ ሰዎች እንትም ሲሉ ነበር። እና ያ ሰውነን እናንዳንድ ጊዜ ትንሽ የመዘናጋቶች ነገሮች አሉ። ግን የቫይረሱ ተፈጥሮ ከምትሰማው የመተላለፍ ሁኔታው በጣም እየፈጠነ ነው ያለው እና አንድ በትንሽ ነገር ብናይ ለምሳሌ እኔ አንድ ሰው ጋር ቢሄድ አንድ አጋጣሚ በቫይረሱ ብጠቃ የኔ ልጆች አሉ፣ የኔ ልጆች ትምህርት ቤት ሊሄዱ ይችላሉ፣ የኔ ልጅ ስራ ሄዳለ፣ ባለቤት ያለኝ የተለያዩ ቦታ ስለሚኖር ይህን ነገር የማስፋፋታችን እድሉ በጣም ሰፊ ነው። ስለዚህ መንግሥት የሚለንን ነገር ያው በተግባር ማድረግ እንዳልኩኝ፣ እኔም ሰው ነኝ፣ አንዳንድ ጊዜ እንትን የምንለው ነገር አለ፣ ትንሽ ልንዘናጋ እንችላለን። ግን ያው አሁን ባለበት ሁኔታ በተለይ ከሎክ ዳውን ቶሎ መውጣት አንደኛው መንገድ የሚነገርንን ነገር ወይም ደግሞ ፍሬክስ ኢንስትራክት የሚያደርግ ነገር እየሰማን ያን በፈጽም ነው። አለዛ ሎክዳውኑ እየሰፋ እንደገና ደግሞ ያው በራሳችንም በሌላው ሰው ሕይወት ላይ ትልቅ ኢምፓክት አለው። ዘናጋት የለብንም። ሄድበትም ቦታ መጽሐፍ ያለብንን ነገር ኮንታክት እንዴት እንደምንደረግ እሱ መጽሐፍ ፕሮቶኮሎችን መጠቀም ማለት ዲስታንሳችን መጠበቅ ማስኩን ማድረግ፣ ሀንድ ሰንትሳይዘሩን መጠቀም፣ እንደገና ይህም ገብተን መጠስ መጣጃችን መታጥበን፣ እነዚህ ነገሮች በጣም በጣም እንትን ይሉታል። ሁን የበሽታውን የመተላለፍ እንትን ይቀንሰዋል። እንግዲህ ከምን እንባል እንዳልኩት ያው ባለሙያ አይደለሁም ግን ከተነገርና ከሰማ ነው ካየ ነው እነዚህ ነገሮች በተለይ ፕሮቶኮሎቹ መጠቀም በጣም በጣም አስፈላጊ ነው ብዬ አስባለሁ። ቶ በድሉ በተለይ አንዱ ከዚህ መውጫው መንገድ አሁን ወይዘሮ መቤት እንዳነሱት በተለይም ተጥለው ካሉት ገደቦች ለመውጣት አንዱ የሚሰጡትን የጤና ምክረ ሀሳቦች በተግባር ላይ መዋል የፊት ጭምብል ማጥለቅ፣ እጆቹን መታጠብ፣ ርቀትን መጠበቅ መውጣት ከሌለብን የእንትን ቦታ ቦታ ለመውጣት ያለበቂ ምክንያት እነዚህን ከማድረግ ባሻገር አንዱ አሁን ያለው ጥሩ አጋጣሚ የክትባት ነው። ክትባት አውስትራሊያ ውስጥ አስትራዜኒካና ፋይዘር እየተሰጡ ነው። ከሚቀጥለው ወር ሴፕቴምበር ላይ ጀምሮ ደግሞ እንዲያውም ሞደርናም ይጨመራል። ክትባትንስ አስመልክቶ የእርሶ ምክረ ሀሳብ ምንድን ነው? በክትባት ላይ የሚያመነቱ ወገኖች ካሉ ወይም ከአስትራዜኒካ ይልቅ ፋይዘርን፣ ከፋይዘር ሞደርናን የማማራጥ ነገሮች ካሉ እዚህ ላይ የእርሶ ምክረ ምን ይሆናል እንደምንሰማው ከዚህ በሽታ መገላገል ወይም ደግሞ በሽታውን አብረነውን ለመኖራችን የማይቀር ይመስላል ማድረግ የምንችለው መንግስት የሚሰጠውን መመሪያ በጠንቅቆ በትክክል መከተል ከዛ ቀጥሎ ደግሞ አሁን ፋርማሲዎች ክሊኒኮች የተለያየ ቦታ ክትባት ይሰጣሉ ደውለን ቀጠሮ መያዝ ከዛ ሀኪሞቹ ያማክራሉ ያብራራሉ ይሄኛው ክትባት እንደዚህ ነው የጥቅሙና ጉዳቱ ይሄን ያክል ነው ምን አይነት ለምሳሌ ሳይድ ኢፌክት ወይም ምንድነው ምን አይነት ህመም ሊያመጣ ይችላል የሚለውን እኔ እንደኔ ከሆነ እንዳነበብኩት ከሆነ እንደተገነዘብኩት ከሆነ ሁሉም የክትባት አይነቶች ጥሩ ናቸው አንደኛው የክትባት አይነት የሆነ ህመም ያመጣል በተለይ ወጣት በተባሉት ላይ ተብሏል እሱም አስትራዜኒካ አስትራዜኒካ የሚባለው አሁን ዋናው ቁም ነገር በመጀመሪያ መከላከል የምንከላከለው ጽዳታችንን በመጠበቅ ጥንቃቄ በማድረግ ሪኮርድ በየቦታ ሄልበትን በመዝገብ ነው። ሌላው ክትባት በማድረግ ነው። ክትባቱን ማዘግየት፣ መጠራጠር፣ ማዋል ማሳደር አስፈላጊ አይደለም። በነገራችን ላይ ክትባት ግዴታ የሚሆንበት እየመጣ ነው። አሁን ለምሳሌ ልጆቻችንን ቻይልኬን ለመውሰድ ትምህርት ቤት ለማስገባት ሙሉ ክትባት ማድረግ አለባቸው አይደል? በሱ ላይ አንደራደርም። አሁንም እያንዳንዳችን ደግሞ ስራ ውሎ ለመምጣት ሁኔታው ሲፈቅድ በረራ ለማድረግ እንዲ ምግብ ቤት እንኳን ገብቶ ቡና ሻይ ለመጠጣት እንኳን የክትባት ሰርተፊኬት የሚያስፈልግበት እየመጣ ነው ይሆናል አሁን። ስለዚህ ለምን ያን ያክል እስከንገፋ ድረስ እንጠብቃለን? በተለይ ደግሞ ዋናው የምናደርገው ለራሳችን ነው፣ ለማንም አይደለም፣ ለቤተሰባችን ነው። መቤት አሁን አቶ በድሎ አንስተዋል፣ በተለይ የክትባትን ጠቀሜታ። እርሶም ወንዳቶ በድሎ ወላጅ ኖት፣ ወደ ልጆችም ይሄኛው፣ በተለይ ዴልታ ቫይረስ የመተላለፉና ሕይወት የመንጠቁም አቅም በጣም ፈጣንና ብርቱ ነው ከሌሎቹ። ያ ምን ያህል አሳሳቢ ነው? ክትባት የመውሰዱስ ነገርን አስመልክቶ የእርሶ አመለካከት ምንድን ነው? የኔ አመለካከት በግሌ ያው ሶስት አይነት ክትባት አሉ ተብሏል እና ደግሞ ለዚህ እውቅና ሰጥተውታል ያው መንግስት ተቀብሎታል ና እኔ በግሌ ትክክል ነው ብዬ አስባለሁ። ግን ሰዎች ደግሞ የተለያየ ሀሳብ ኖሯቸው ይችላል። አንድን ነገር ባላረገው ና ባረገው ተብሎ የሚታሰብ ነገር አለ። ይሄ ነገር ለምሳሌ ክትባቱ ካልወሰድን ያው የታየው ብዙ እንትኖች አሉት እስከ ሕይወት መጠቅ ና የተለያየ የጤና ችግር ያመጣ እሱንም አንድ ላይ አድርጎ ማመዛዘን ያስፈልጋል። ግን ያው ሰውለን እና ለምሳሌ በዛ ነገር ላይ ጥርጣሬ ካለን ያው ጂፒያችን ጋር ሄደን ያለንን ጥርጣሬዎች በግልጽ በመናገር በዛ በኩል ያሉትን ባለሙያዎችን ምክር መጠየቅ፣ ባለሙያዎች ስለሆኑ ትክክለኛው ምክር ይሰጣሉ ብዬ አስባለሁ። ሌላው ቢቢ እኔ እንዲሁም አስበው መንግስትም ደግሞ አንዳንድ ክትባቱ እንድንወስድ የሚያበረታታ ነገሮች ቢያደረግ ጥሩ ነው ብዬ አስባለሁ። ለምሳሌ ይሄን ያህል ታርጌት ተደርጎ ይሄን ያህል ፐርሰንት ቢከተብ ትራቭል ለምሳሌ ይፈቀዳል። ምክንያቱም ለምሳሌ ብዙዎቻችን ወደ ሀገር ቤት ማ ሄድ እንፈልጋለን። እሱ የበለጠ ሞቲቬት አድርጎናል ለመከተብ እንትን ሊያደርገን ይችላል። አንዳንድ ደግሞ ሪዋርዶች፣ የተለያየ ነገር ፋይናንሻል ሊሆን ይችላል። እሱ ማድረግ ያው የሰዎችን ጸባይም ከዚህ ለመደረግ መደረግ አለበት እና በተለይ ከሎክዳውኑ ከተለያየ ነገር ወደፊት ሊወስደን የሚችለው አብዛኞቻችን መከተብ ከቻለን ነው እና እንድንከተብ ሞቲቬት የሚያደርገን ነገር ቢደረግ ጥቁሙ ብያስ ወይዘሮ መቤት ውቤና አቶ በድሉ ደስታ ስለ ቃለ ምልልሱና ምክረ ሀሳቡ እናመሰግናለን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።